ኦሪት ዘፀአት ምዕራፍ አርባ ። እግዚአብሔርም ሙሴን እንዲህ ሲል ተናገረው። ከመጀመሪያው ወር በፊተኛው ቀን የመገናኛውን ድንኳን ማደሪያ ትተክላለህ። በእርሱም ውስጥ የምስክሩን ታቦት ታኖራለህ። ታቦቱንም በመጋረጃ ትጋረዳለህ። ገበታውንም አግብተህ በእርሱ ላይ የሚኖረውን ዕቃ ታሰናዳለህ። መቅረዙንም አግብተህ ቀንዲሎችን ትለኩሳለህ። ለዕጣኑም የሚሆነውን የወርቅ መሠዊያ በምስክሩ ታቦት ፊት ታኖራለህ። በማደሪያውም ደጃፍ ፊት መጋረጃውን ትጋርዳለህ። ለሚቃጠል መሥዋዕት የሚሆነውንም መሠዊያ በመገናኛው ድንኳን በማደሪያው ደጅ ፊት ታኖረዋለህ። የመታጠቢያውን ሰንም በመገናኛው ድንኳን እና በመሠዊያው መካከል አኑረህ ውኃ ትጨምርበታለህ። በዙሪያውም አደባባዩን ትተክላለህ። የአደባባዩንም ደጃፍ መጋረጃ ትዘረጋለህ። የቅባቱንም ዘይት ወስደህ ማደሪያውን በእርሱም ያለውን ሁሉ ትቀባለህ። እርሱንም ዕቃውንም ሁሉ ትቀድሳለህ፣ ቅዱሱም ይሆናል። ለሚቃጠል መሥዋዕት የሚሆነውንም መሠዊያ ዕቃውንም ሁሉ ትቀበዋለህ መሠዊያውንም ትቀድሳለህ። መሠዊያውንም ቅድስተ ቅዱሳን ይሆናል። የመታጠቢያውን ሰንና መቀመጫውን ቀብተህ ትቀድሳለህ። አሮንንና ልጆቹንም ወደ መገናኛው ድንኳን ደጃፍ አቅርበህ በውኃ ታጥባቸዋለህ። የተቀደሰውንም ልብስ አሮንን ታለብሰዋለህ። በክህነትም ያገለግለኝ ዘንድ ቀብተህ ትቀድሰዋለህ። ልጆቹንም አቅርበህ ሸሚዞችን ታለብሳቸዋለህ። በክህነትም ያገለግሉኝ ዘንድ አባታቸውን እንደ ቀባህ ትቀባቸዋለህ። መቀባታቸውም ለልጅ ልጃቸው ለዘላለም ክህነት ይሆንላቸዋል። ሙሴም እንዲሁ አደረገ። እግዚአብሔርም እንዳዘዘው ሁሉ እንዲሁ አደረገ። እንዲሁም ሆነ። በሁለተኛው ዓመት በፊተኛ ወር በመጀመሪያው ቀን ማደሪያው ተተከለ። እግዚአብሔርም እንዳዘዘው ሙሴ ማደሪያውን ተከለ። እግሮቹንም አኖረ፣ ሳንቆቹንም አቆመ፣ መወርወሪያዎቹንም አደረገባቸው፣ ምሰሶዎችንም አቆመ። ድንኳኑንም በማደሪያው ላይ ዘረጋ፣ የድንኳኑም መደረቢያ በላዩ አደረገበት። እግዚአብሔርም ሙሴን እንዳዘዘው ጽላቱን ወስዶ በታቦቱ ውስጥ አኖረው። መሎጊያዎቹን በታቦቱ ዘንድ አደረገ። የስርየት መክደኛውን በታቦቱ ላይ አኖረው። ታቦቱንም ወደ ማደሪያው አገባ። የሚሸፍነውንም መጋረጃ አድርጎ የምስክሩን ታቦት ሸፈነ። እግዚአብሔርም ሙሴን እንዳዘዘው ገበታውን በመገናኛው ድንኳን ውስጥ ከመጋረጃው ውጭ በማደሪያው በሰሜን በኩል አኖረው እንጀራውን በላዩ በእግዚአብሔር ፊት አሰናዳ። እግዚአብሔር ሙሴን እንዳዘዘው መቅረዙን በመገናኛው ድንኳን ውስጥ በገበታው ፊት ለፊት በማደሪያው በደቡብ በኩል አኖረ። ቀንዲሎችን በእግዚአብሔር ፊት ለኰሰ። እግዚአብሔርም ሙሴን እንዳዘዘው የወርቁን መሠዊያ በመገናኛው ድንኳን ውስጥ በመጋረጃውም ፊት አኖረ። የጣፋጩን ሽቶ ዕጣን አጠነበት። እግዚአብሔርም ሙሴን እንዳዘዘው በማደሪያው ደጃ ፊት መጋረጃውን ዘረጋ። ለሚቃጠል መሥዋዕት የሚሆነውን መሠዊያ በመገናኛው ድንኳን በማደሪያው ደጅ ፊት አኖረ። የሚቃጠለውንና የእህልን መሥዋዕት መሠዋት ሰዋበት። እግዚአብሔርም ሙሴን እንዳዘዘው የመታጠቢያውን ሰን በመገናኛው ድንኳን በመሠዊያው መካከል አኖረ። ለመታጠቢያውም ውሃን ጨመረበት። በእርሱም ሙሴን እና አሮን ልጆቹም እጃቸውንና እግሮቻቸውን ታጠቡ። ወደ መገናኛውም ድንኳን በገቡ ጊዜ ወደ መሠዊያውም በቀረቡ ጊዜ ይታጠቡ ነበር በማደሪያውና በመሠዊያው ዙሪያ አደባባዩን ተከለ። የአደባባዩንም ደጃፍ መጋረጃ ዘረጋ። እንዲሁም ሙሴ ሥራውን ፈጸመ። ደመናውም የመገናኛውን ድንኳን ከደነ፣ የእግዚአብሔርም ክብር ማደሪያውን ሞላ። ደመናውም በላዩ ስለ ነበረ፣ የእግዚአብሔር ክብር ማደሪያውን ስለ ሞላ ሙሴ ወደ መገናኛው ድንኳን ይገባ ዘንድ አልቻለም። ደመናውም ከማደሪያው በተነሣ ጊዜ የእስራኤል ልጆች በመንገዳቸው ሁሉ ይጓዙ ነበር። ደመናውም ከማደሪያው በተነሣ ጊዜ የእስራኤል ልጆች በመንገዳቸው ሁሉ ይጓዙ ነበር። ደመናው ባይነሣ እስከሚነሣበት ቀን ድረስ አይጓዙም ነበር። በመንገዳቸውም ሁሉ በእስራኤል ቤት ሁሉ ፊት የእግዚአብሔር ደመና በማደሪያው ላይ በቀን ነበርና እሳትም በሌሊት በዚያ ላይ ነበርና።